መጽሐፈ ኢዮብ ምዕራፍ ሃያ ሰባት ኢዮብም ምሳሌውን ይመስል ዘንድ ደገመ እንዲህም አለ። ፍርዴን ያስወገደ ሕያው እግዚአብሔርን፣ ነፍሴንም መራራ ያደረገ ሁሉን የሚችል ሕያው አምላክን እስትንፋሴ በእኔ ውስጥ፣ የእግዚአብሔርን መንፈስ በአፍንጫዬ ውስጥ ገና ሳለ ከንፈሬ ኀጢአትን አትናገርም፣ አንደበቴም ሽንገላን አያወጣም። እናንተን ማጽደቅ ከእኔ ዘንድ ይራቅ። እስክሞት ድረስ ፍጹምነቴን ከእኔ አላርቅም። ጽድቄን እይዛለሁ፣ እርሱንም አልተውም። ከቀኖቼም ሁሉ ስለ አንዱ ልቤ አይዘልፈኝም። ጠላቴ እንደ በደለኛ፣ በእኔ ላይም የሚነሣ እንደ ኀጢአተኛ ይሁን። እግዚአብሔር ባጠፋውና ነፍሱን በለየ ጊዜ የዝንጉ ሰው ተስፋው ምንድን ነው? በውኑ መከራ በመጣበት ጊዜ እግዚአብሔር ጩኸቱን ይሰማልን? ሁሉን በሚችል አምላክ ደስ ይለዋልን? እግዚአብሔርንስ ሁልጊዜ ይጠራልን? እኔ ስለ እግዚአብሔር እጅ አስተምራችኋለሁ፣ ሁሉን በሚችል አምላክ ዘንድ ያለውን አልሸሽግም። እነሆ ሁላችሁ አይታችኋል፣ ስለ ምን ከንቱ ሆናችሁ? ይህች ከእግዚአብሔር ዘንድ የበደለኛ እድል ፈንታ ግፈኛም ሁሉን ከሚችል አምላክ ዘንድ የሚቀበላት ርስት ናት። ልጆቹ ቢበዙ ለሰይፍ ይሆናሉ፣ ዘሩም እንጀራን አይጠግብም። ለእርሱም የቀሩት በቸነፈር ይቀበራሉ፣ መበለቶቻቸውም አያለቅሱም። እርሱ ብርን እንደ አፈር ቢከምር ልብስንም እንደ ጭቃ ቢያዘጋጅ እርሱ ያዘጋጀው ይሆናል፣ ነገር ግን ጻድቅ ይለብሰዋል ብሩንም ንጹሐን ይከፋፈሉታል። የሚሠራው ቤት እንደ ሸረሪት ድር ይሠራል፣ ጠባቂም እንደሚሠራው ጎጆ ነው። ባለጠጋ ሆኖ ይተኛል፣ ዳግመኛም አይተኛም፣ ዐይኑን ይከፍታል፣ እርሱም የለም። ድንጋጤ እንደ ጐርፍ ታገኘዋለች፣ በሌሊትም ዐውሎ ነፋስ ትነጥቀዋለች። የምሥራቅ ነፋስ ያነሣዋል፣ እርሱም የሚሄድ ከቦታውም ይጠርገዋል። እርሱ ይጥልበታል አይራራለትም፣ ከእጁም ፈጥኖ መሸሽ ይወዳል። ሰው በእጁ ያጨበጭብበታል፣ ከስፍራውም በፉጨት ያስወጡታል።